በጣና ቂርቆስ ገዳም የሚኖሩ መነኮሳት በእንቦጭ አረም ምክንያት ሕልውናችን አደጋ ላይ ወድቋል ሲሉ ተናገሩ። የክልሉ የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለሥልጣን በበኩሉ በጣና ትረስት ፈንድ 32 ሚሊዮን ብር ተሰብስቧል፣ ቦርዱን ተቋቁሟል፣ በቦርዱ ውሳኔ አስፈላጊው ግዢ ይፈጸማል እያለ ነው መቼ እንደሚጀምር ግን የተባለ ነገር የለም። አስር በጣና ሐይቅ ውስጥ በርካታ ጥንታዊ ገዳማትና ቤተ ክርስቲያናት ይገኛሉ። ከእነዚህ ውስጥ አንዱ የጣና ቂርቆስ ገዳም ነው። ገዳሙ የተመሠረተው ከክርስቶስ ልደት በፊት ሲሆን ሕገ ኦሪትና ሐዲስ ኪዳን ለመጀመሪያ ጊዜ የተሰበከበት ገዳም እንደሆነ ከገዳሙ ያገኘሁት የታሪክ ድርሳን ያስረዳል ይህ ታሪካዊ ገዳም ዛሬ አደጋ ተጋርጦበታል ይላሉ በውስጡ የሚኖሩ ከ አንድ መቶ ሀምሳ በላይ የሚሆኑ መነኮሳት በገዳሙ ውስጥ አርሶ መብላት የለም ንጹህ ውሃም መጠጣት የለም በቱሪስትም መጎብኘት የለም ይላሉ በገዳሙ ውስጥ መምህር የሆኑት አባ ፍሬ ስብሀት ሰጣርጌ አሁን እንቦጩ፣ አሁን ይሄ ያለበት እንቦጭ አለ አይደል? ውሃ ሲለቀዋል እሱ ውሃው ጥርት ያለ መሬት ብቻ እናገኛለን። ባሃራሽሽ አዎ፣ እሱን እየለቀለቅን እንደ እንዲህ እንዲህ ስንለቀልቀው ጤፍ እንዘራና እንለቀልቀዋለን። እሱን አጭደን ምን እንዘረዋለን? በቆሎ እንዘረዋለን። በቆሎውን አጭደን ደግሞ ሩዝ እንዘረዋለን። በዓመት እንደዚህ ሶስት ጊዜ እናገኝበታለን። አሁን ይህን ቦጭ ከመጣ ግን ሶስት ዓመት ጭርሱን አልዘራንም። ዘንድሮ አለርንም እንጂ አምና በመተማ ወርደን መቶ ሀያ ኩንታል ወደ ሀክር ይዘን መተን በዚያ ነው ያከረምን። ያለ ለምነን ለምነን ለምነን ለምና በረሃው ሰው ሰጥቶን ባለ ሀብቶች አስር ኩንታል የሚሰጠና አለ አምስት የሚሰጠና አለ አንድ የሚሰጠና አለ በቁና የሚሰጠና አለ። እንደዚያ ብሎ ተጠራቅሞ በድምር መቶ ሀያ ኩንታል ሆኗል። አሁን ያንን ነው እየተመገበ ያለ። መናኘ ጀልባዎቹን ይዞ ለመውጣት ለመግባት ያስቸግራቸው ነው። አሁን ይሄ እየይሾ ነው፣ እስከይን ድረስ ግድ አድርጎ ይዟል። ጉብኝት እንደዚህ መቶ እኮ አላስጠገቡ ሁሉ ተመልሷል። እና እየመለሰው ነው ውሃ መቅዳት እስቲ እንግዲህ ከላይ ውሃ እንዲተርጊስ ትቀጃለች። እንደገና ደግሞ ይሄ ቆሻሻው ቆሻሻው ውሃ ስትቀጁ ከጀሪካው ላይ ወደ ታይ ረግቶ እናገኘዋለን። እና ያንን ነው የምንጠጣው ማለት ነው። እና ብዙ በሽተኛ ሁላ አድሮበታል መናኙ ማለት ነው። በዚህ ያሉት አረጋውያን ያለን ሽማግሌዎችን ደግሞ ጥለን መሄድ አንፈልግም። እንግዳ ኔ አሁን ዳጋ በህድ በዚያ በህድ ይቀበሉኛል። ግን ከ60 ከ70 የማያንሱ እናቶች አባቶች አሉ ስራ የማይሰሩ ማለት ነው። በስራው በጠቅላላው ግን ከ160 በላይ ነው። መነኮሳቶች ያሉ እና አሁን ያ እየተደናገጠ ነው። እንዴት ለምነንስ እንዴት እናድራለን? ስራ አልወርስ እንዴት ቁጭ እንላለን? የሚል ድንጋጤ ያድሮበታል። አሁን የመምጣት አርዲት ወደ ይሄ መምጣት እንትንም የለውም። ምክንያቱም ይህንን እያየ አይመጣም። ወደዚያ አርዲት ወደ ዳጋ ወደ ክብራ ነው እየሄደ ያለ። በተደጋጋሚ ከእንቦጭ አረም የጸዳ ጣናን መቼ ነው የምናየው የሚለውን ጥያቄ አንስተናል። አሁንም ይህን ጥያቄ እናነሳለን። ከሰሞኑ የአዲስ አበባ ከተማ አስተዳደር የለገሰውን አስር ሚሊዮን ብር ሳይጨምር እንኳን በተለያዩ ጊዜያት በሀገር ውስጥና በውጭ ሀገር ከሚኖሩ ኢትዮጵያውያን በእንቦጭ አረም ስም የተሰበሰበው ገንዘብ እየተደረሰ በማለት የክልሉን የአካባቢ ደንና ዱር እንስሳት ጥበቃና ልማት ባለስልጣን ዋና ዳይሬክተርን ዶክተር በላይነ ሀየልን ጠየኳቸው። የጣና ትረስት ፈንድ የሚል አቋቁመናል። በአዋጅ በቦርድ የሚመራ ነው። በቦርድ ውሳኔ ገንዘቡ የሚንቀሳቀስ ነው። የ2010 እቅዳችን ገንዘብ ማሰባሰብ ነበር። በእቅዳችን መሰረት ስኬታማ ነን። አምስት ሚሊዮን እንሰበስባለን ብለን አቅደን ወደ 328 ሚሊዮን መሰብሰብ ችለናል። ይህን ገንዘብ ለመጠቀም እንድንችል እቅድ አቅርበን የብዙ አስተያየቶች ተሰጥቶናል። እነዛን አስተያየቶች አካተን በሚወሰንልን ተግባራዊ እናደርጋለን። ዋና ዋናዎቹ የሚውልበት ተጨማሪ ማሽን መግዛት ይህን ለሚሰሩ ሰዎች ደጋፊ ተሽከርካሪዎች መግዛት፣ ለአርሶ አደሮቹ ሳሙናና ቫዝሊን መግዛት፣ የጥንዚዛ ማራቢያ ቦታዎች ማቋቋም፣ የመንገድ ጠረጋ ማካሄድ እና የመሳሰሉት ከዚሁ ከንቦጩ ጋር የተያያዙ ስራዎች ነው የሚወሰኑት። ስለዚህ ይሄ በእቅዳችን መሰረተኛ እየሄድን ያለ ነው ማለት ነው። በጣና ሐይቅ ላይ የተከሰተው የእንቦጭ አረም በሐይቁ ዙሪያ ያሉ የ11 ቀበሌ ነዋሪዎችን ሕይወት አደጋ ላይ እንደጣለ ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።